የዩናይትድ ስቴትስ አርባ አንደኛ ፕሬዚዳንት የነበሩት የጆርጅ ኸርበርት ዋከር ቡሽ አስክሪን ከዛሬ ሰኞ ህዳር ሀያ አራት ሁለት ሺ አስራ ስምንት አንስቶ በተወካዮች ምክር ቤት አዳራሽ ውስጥ ለተሰናባቾች ክፍት ሆኖ እንደሚቀመጥ ተገልጿል። ሰለሞን አባተ ዝርዝር ዘገባውን ሊያደርሰን ስቱዲዮ ይገኛል። ለፕሬዚደንት ጆርጅ እርበርት ዋከር ቡሽ ብዙ ሙገሳ፣ በጎ ቃላትና የህይወታቸው መዘክር እየወረደላቸው ነው። በዋሽንግተን ዲሲ ጊዜ ዛሬ ተስፋት አንስቶ እስከ ከነገ በስተ ያረቡ ረፋ ድረስ በተወካዮች ምክር ቤቱ ዋና እልፍኝ በሚያርፈው አስክሬናቸው በሚገኝበት ሳጥን አጠገብ ባለስልጣናቱና ማንም ክብሩን ሊቸራቸው የሚሻ ሁሉ እያለፈ ይሰናበታቸዋል። ከነገ በስቲያ ረቡዕ በመላ ዩናይትድ ስቴትስ ብሔራዊ የሐዘን ቀን ሆኖ እንዲውል መንግስቱ አውጇል። ፌዴራል መስሪያ ቤቶች ሁሉም ዝግ ሆነው ይውላሉ። ያኔ አሜሪካ በዋሽንግተኑ ብሔራዊ ካቴድራል በሚካሄድ ሥነ ሥርዓት አርባ አንደኛውን ፕሬዚደንቷን ትሸኛለች። በማግስቱ ሐሙስ አስከሬናቸውን ጭና ዛሬ ወደ መናገሻዪቱ ዋሽንግተን ዲሲ እየበረረች ያለችው ኤርፎርስ ዋን ፕሬዚደንታዊ አይሮፕላን ወደዚያው ወደ ሀገራቸው ወደ ቴክሳስ ይዛ ተመለሰና ሥርዓተ ተቀብሩ በስማቸው በሚጠራው ፕሬዚደንታዊ ቤተ መጻሕፍታቸው ይፈጸማል። ስለ ፕሬዝዳንት ቡሽ ሰሞኑን ብዙ መልካም መልካም ቃላት የተናገሩት ፕሬዝዳንት ዶናልድ ትራምፕ እና ቀዳሚቱ መቤት ሜላኒያ ትራምፕ ከነገ በስቲያው የብሔራዊ ካቴድራል ስነ ስርዓት ላይ እንደሚገኙ ተነግሯል። ስለ ፕሬዝዳንት ቡሽ በዩናይትድ ስቴትስ ስም በዓለም ዙሪያም ብዙ እየተነገረ ነው። የቀድሞ የውጭ ጉዳይ ሚኒስትር ጄምስ ቤከር ደርሶ ጉራ የማይዳዳቸው ታላቅ መሪ ብለዋቸዋል። ጥሩምባ ጨርሶ አይነፉም ነበር። ከባህሪያቸው የላቁ ማሳያዎች መካከል አንዱ እርሳቸው ራሳቸው አስበው በአፈጻጸሞም ውስጥ ስለተሳተፉበት ተግባር ሙገሳውን ሌሎች እንዲያገኙ ነው የሚያደርጉት። ስራቸው ብዙ ትርፍና መዘዝም ያለው ልዩ ፕሬዚደንት ብለዋቸዋል ሚስተር ቤከር። የመከላከያ ሚኒስትርና ምክትል ፕሬዚደንትም ሆነው ያገለገሉት ሚስተር ዲክ ቼኒም ሚስተር ቡሽ ስለ ወታደራዊ ጉዳዮችና ዓለም አቀፍ ርዕሶችም የጠለቀ እውቀት የነበራቸው ታላቅ መሪ ነበሩ ብለዋቸዋል። ፕሬዚደንት ጆርጅ እርበርት ዋከር ቡሽ በዘጠና አራት ዓመት ዕድሜያቸው ያረፉት የከትናንት በስቲያው I've <laughs>